የኮሮና ቫይረስ በመላው ዓለም ከተሰራጨና በሰዎች ላይ አካላዊ ጉዳት ማስከተል ከጀመረ በኋላ በተለያየ ዓለም ላይ የሚገኙ ከኮሮና ቫይረስ ያገገሙ ሰዎች በሚሰጡት ምስክርነት የሕመም ስሜትም ሆነ ምልክት ሳይታይባቸው በተለያየ አጠራጣሪ ምክንያት ምርመራ በሚያደርጉበት ጊዜ ኮሮና ቫይረስ እንደሚገኝባቸው ሲናገሩ በተደጋጋሚ ተሰምተዋል። የወሎ ዘጋቢያችን መስፍን አራጌ ያነጋገራቸው አንዳንድ ሰዎች ደግሞ የሕመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው ሲነገራቸው በናሙና መመርመሪያ ማሽኑና በመመርመሪያ ባለሙያው ትክክለኛነት ላይ ጥርጣሬ እንደሚያጭርባቸው ተናግረዋል። የአስተያየት ሰጪዎቹ ጥያቄ የቀረበለት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኮሮና ቫይረስ የተያዙ ሰዎች ላይ የሚታየው ምልክት የተለያየ መሆኑን ገልጾ አንድ ሰው ቫይረሱ እንዳለበት ለማረጋገጥ የግድ የህመም ስሜትና ምልክት ማሳየት አይጠበቅበትም ብሏል። በአማራ ሕብረተሰብ ጤና ኢንስቲትዩት ደሴ ቅርንጫፍ የኮቪድ-19 ምርመራ አስተባባሪ አዲሱ ተስፋዬ በክልሉ ምርመራ የሚካሄድበት መንገድም ዓለም የደረሰበትን ቴክኖሎጂ በመጠቀም መሆኑን አብራርተዋል። መስፍን አራጌ ተጨማሪ ዘገባ ያስደምጠናል። አቶ ጣሰው በጋሻው ሰሜን ሸዋ ዞን የፍራታ ግድም ነዋሪ ናቸው። የኮቪድ-19 ቫይረስ በምርመራ ተገኝቶባቸው ተገቢውን የሕክምና ክትትልና እንክብካቤ አጠናቀው ወደ መኖሪያቸው ከተመለሱ ቀናት ተቆጠሩ። ደሴ በሚገኘ የቦሩ ሜዳ መጀመሪያ ደረጃ ሆስፒታል በለይቶ ሕክምና ውስጥ ለ16 ቀናት የቆዩት አቶ ጣሰው በአካባቢያቸው በሚኒሻነት ነው የሚታወቁት። በጸጥታ ማስከበር በዚሁ የጸጥታ ስራ ላይ ተሰማርቼ ባለውበት ጊዜ ነው ለኮቪድ ሕክምና ወደ ቦሩ ሆስፒታል የአመጣኝ አጋጣሚ ጋር የተገጣጠምኩት ይላሉ።

ወደ አስራ ሁለት ሰው ወደ ማቆያ ቆያ ገባ ሰው ማቆያ እኔ የተገኘበት ተባፍና ወሰድ ድ ወሩ ገባሁ ይህ ነው የሚሉት የህመም ስሜትም ሆነ ምልክት ባይኖራቸውም ስነ ልቦናዊ ጫናውን ለመቋቋም ስፖርትን ቀዳሚ አማራጫቸው አድርገው ነበር። ለካ ሙከቴ ምንም ሰላሳ አምስት ሰላሳ ስድስት ሰላሳ አምስት ሰላሳ ስድስት ሰላሳ አራት ሰላሳ አንድ መጣባቸው በሽታ ምንም ነገር የለ። ያኛው ልጅ ሀያ ሁለት ቀን ቆይቷል። እኔ አስራ ስድስት ቀን ቆይቻለሁ። በቃ አልጋ መያዝ የለብንም ስም የለም እየተጫወትን ማቆያ ስነ ህክምና ክፍልን ስድስት ቀና ቆይ ለብቻ ማገገኛሉ ና በስጥተኛ ቀና ዞ ምን ስሜት የለም። ስፖርት እሰራለሁ። እንዲያውም እዚያ ሁለት ልጅ ነበሩ ታማኞች፣ እኛ እያንቀሳቀሱ ስፖርት እያሰራሁ ነበር። በቦሩ ሜዳ የመጀመሪያ ደረጃ ሆስፒታል በነበራቸው ቆይታ የምግብ አቅርቦቱንና መስተንግዶውን አድንቀዋል። የህክምና ባለሙያዎቹን እንክብካቤና ክትትል የገለጹት ደግሞ የሌሎችን ህይወት ለማትረፍ በቅንነት የሚያገለግሉ በማለት ነበር። ዶክተሮቹ ሊመሰገን የሚገባው በጣም እንክብካቤያቸው እና ተሳትፏቸው በጣም የሚመሰገን ናቸው እዚህ ያሉ አንደኛ የምክር አገልግሎታቸው ማደናገጥ ነገር የለም። አይዟችሁ፣ ጠንካራ ናችሁ፣ ትድን አላችሁ እናንተማ ወጣቶች ናችሁ። እኛ የሰማንያ ሰባበት እድሜ አዛውንት የምናድንን እንኳን እናንተ ወጣቶች እንኳን አርባ አመት ሰላሳ አመት የሆናቸው አይዟችሁ በማለት አለባችሁ። እንዴት ነው ተሻሽሏል? ተበድላችኋል? ጧት ማታ በመጠየቅ እኔ በጣም ታላደንቃቸዋል። አልፉ ከዚያ በላይ እኔም በአስራ ስድስት ቀን ነጻ መጣ። በኮቪድ አስራ ዘጠኝ የናሙና መመርመሪያ ማሽን እና በመርማሪ ባለሙ ትክክለኛነት ላይ ጥርጣሬ እንዳላቸው ይገልጻሉ። ቫይረሱ ሳይኖርብህ አለብህ ተብያለሁ የሚል አቋም አላቸው። አቶ ጣሰው ሰውየውን ጤነኛውን ሰው በሽተኛ በማድረግ እኔ አሁን እስከ እኔ አስር ቤተሰብ ነው አስር ቤተሰብ የተሰቃይቱ ቤቴ ተዘግቶ፣ ማህበረሰብ ተለይተው ተገልለው ስንት ንብረት ወጣ ሰው ወድ የመጣው እንደውም አካባቢ ተረብሾ ነበር። ትክክል ናቸው። ወረርሽኝ ነው ያሰጋ ይችላል፣ ሊሰረብሽን ይችላል። ግን ባለሙያ ጋር ያለው ስህተት በጣም ጥሩ አይደለም። ይስተካከል፣ ይሻሻል፣ እንደውም ተጠያቂ ሆን ነው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የኮቪድ-19 አደጋ ምላሽ የኮሚኒኬሽን ኃላፊ ተመስገና ይሁን አናግሬያቸው ነበር። አቶ ጣሰውን የመሳሰሉ ግለሰቦች የመመርመሪያ ማሽኑንና የባለሙያዎቹን ውጤት ከመጠራጠር አልፈው እስካለመቀበል የሚያደርሳቸው ምክንያት ምን ይሆን? አንደኛው እና ዋናው ምክንያት እንደሆነው በአብዛኛው ሰው እንግዲህ በኮቪድ አስራ ዘጠኝ ቫይረስ ተገኝቶበታል ሲባል የህመሙን ስሜት እንዲሰማ ወይም ደግሞ እንዲታመም ሊጠብቅ ይችላል። ግን ከበሽታው ባህሪ አንጻር ሁሉም ሰው የኮቪድ አስራ ዘጠኝ በሽታ የሚገኝበት ሰው የበሽታውን ስሜት ማያሳይ ይችላል። ለምሳሌ የዓለም ጤና ድርጅትን በሚያወጣው ሪፖርት እስካሁን ድረስም ያለው መረጃ መሰረት ከሰማንያ ፐርሰንት የሚሆነው ሰው ለምሳሌ ታማሚው ወይ ምልክቱን አያሳይም ወይ ደግሞ አነስተኛ ምልክት ነው የሚያሳየው። ስለዚህ በጣም ከፍተኛ የመታመም ስሜት ላይሰማው ይችላል። እንዳንድ ቦታ ኔጌቲቭ ወይም የለባቸውም ተብለ የምንለው ውጤት የተነገራቸው ሰዎች ውጤቱ በስህተት ነው ኮቪድ አስራ ዘጠኝ አለባቸው ወይም ፖዝቲቭ ሆናችኋል ብለው ወዲያውኑ የሚነገርበት አጋጣሚ እየሰማን ስለሆነ፣ እንዲህ አይነቶች ውስጥ እንደ የውጤት መለዋወጦች ምርመራ ውጤቱ ላይ ሰዎች በጥርጣሬ ቢያዩት ሚገባ አንድ ሰላ ራ ክፍል በጣም ስኬት ነው። በአማራ ህብረተሰብ ጤና ኢንስቲትዩት ደሴ ቅርንጫፍ የኮቪድ አስራ ዘጠኝ ምርመራ አስተባባሪ አዲሱ ተስፋዬ በበኩላቸው አሁን የሚሰራበት የመመርመሪያ ማሽን ዘመናዊና ና ዓለም እየተጠቀመበት ያለ ነው ይላሉ። ያም ሆኖ ባለሙያዎችን ከማብቃት ጀምሮ አስፈላጊው የሙከራ ተግባራትና ቅድመ ዝግጅቶች ከተሟሉ በኋላ ወደ ስራ መገባቱን ጠቅሰዋል። ያለበትን አለበት የለበት የለበትን ለማለት ሥርዓቶች አሉት። የስርአት ቁጥር የሚባል ሥርዓት አለ። አሁን እያንዳንዱ የሚጀምሩ ምርመራ የሚያ ተቋማት የኢትዮጵያ ረሰጥና ኢንስቲትዩት ነው። መጀመሪያ ይህን ላቡ የሚያዘምነው የሚቆጣጠረው ስርዓት አለ። ስለዚህ እነዚህ መመርመሪያ ማሽኖቹን ያያል፣ በታወቀ ና ምና ይሞከራሉ። ያለበት አለበት የሌለበት የሌለበት ማለታቸው ከተረጋገጡ በኋላ ነው ምርመራ እንዲያደርጉ የሚደረገው። በሌሎች ጥቃቅን ስህተቶች ችግሮች ቢፈጠሩ እንኳ መመርመሪያውንና የባለሙያውን ብቃት እስከ መጠራጠር የሚያደርስ መሆን የለበትም ሲሉ ያስረዳሉ። ማንኛውም በሽታ በላብራቶሪ የለውም ማለት ሰውየው ነጻ ነው ማለት አይደለም። በሚያሳዩ ምልክቶች እና በሚያረጉት ባህሪያት ነው የሚወሰነው ውሳኔው ካወሳሰሉ ከናሙናው ከመጀመሪያውኑ ጋር ከአጓጓዝ ጋር እነዚህ ረቂት ህዋሳያኖቹ የሙቀት ልኬቱ ከአራት በላይ ከሆነ ይቀንሳሉ። ስለዚህ ይሄ ከሆነ ደግሞ ማሽኖ መርምሮ ላያገኘው ይችላል። አው የለውማ ናሙና ጋር ከመጀመሪያው ገና ሰውየው ጋር እያለ ግን የወሰነው ናሙና ግን አይወክልም ነው የሚያመጣው ሰው ይህን እንዲያደርግ እንደ ባለሙያዎቹ የመመርመሪያ ማሽኑ የሰውነት በሽታ ተከላካይ ህዋሳትን አንቲቦዲን ሳይሆን ቫይረሱን የሚመረምር በመሆኑ ውጤቱ እጅግ ለትክክለኛነት የቀረበ ነው ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ